ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም፣ ጤና ይስጥልኝ። እንደምን አምሽታችኋል? ከአሜሪካ ድምፅ ሬዲዮ የመስከረም 17 2007 ዓ ም መሰናዶዎችን ይዤ ሳስተናግዳቸው የማመሻው ሄኖክ ሰማግዜር ነኝ። በዛሬው ዕለት በመላው ኢትዮጵያ የመስቀል በዓል በመከበር ላይ ይገኛል። በዓሉን ለምታከብሩ አድማጮቻችን እንኳን አደረሳችሁ። በመጀመሪያው አጋማሽ ዝግጅታችን የምናቀርበው በኢራቅና ሶሪያ የሚንቀሳቀሰውና ራሱን የእስልምና መንግሥት ብሎ የሚጠራውን ድርጅት በተመለከተ በሪያድ ሳኡዲ አረቢያ የሚኖሩ የእስልምና ምሁር ከአድማጮች ጋር ያደረጉትን ውይይት ይሆናል። በሁለተኛው አጋማሽ ቅዳሜ ምሽት ነውና ምርጥ ምርጥ የእንግሊዝኛ ዜማዎቹን ይዞ ደሳሌ መኮንን ሲያዝናናችሁ ሊያመሽ ሲዲዮቹን ይዞ በመጠባበቅ ላይ ይገኛል። አብራችሁ እንድታመሹ እንጋብዛለን። በቅድሚያ ግን የሰዓቱን የዓለም ዜናዎች እናሰማችሁ። ጤና ስጥልኝ እንደምናመሻችው አድማጮች፣ እንኳን ለብርሃነ መስቀሉ አደረሳችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዛሬ ቅዳሜ፣ ሶሪያ ውስጥ ባሉ የእስልምና መንግሥት ብሎ ራሱን የሚጠራው ቡድን ይዞታዎችን ኢላማ ባደረጉ የዩናይትድ ስቴትስ መራሹ ኃይሎች ሳይሆኑ አልቀሩም የተባሉ ጥቃቶች መካሄዳቸው ተገልጿል። ከብሪታንያ የሚንቀሳቀሰው የሰብአዊ መብቶች ተከታታይ ቡድን እንዳለው የህብረቱ ጦር አውሮፕላኖች ሰሜን ሶሪያ አሌፖ ክፍለ ሀገርን አጥቅተዋል። በዚያ ክፍለ ሀገር ያለችው ኮባኒ ከተማ ላይ ከባድ ውጊያ ሲካሄድ ቆይተዋል። በሰው ላይ ስለደረሰ ጉዳት የደረሰ ዘገባ የለም። ከአካባቢው በብዙ አስር ሺዎች የተቆጠሩ ስደተኞች ድንበር አቋርጠው ወደ ቱርክ ሲሸሹ፣ በብዙ መቶች የተቆጠሩ ኩርድ ተዋጊዎች ደግሞ ከቱርክ ውጊያውን ሊቀላቀሉ ወደ ሶሪያ ተጉዘዋል። ሰላሳ አንድ ከባድ ፍንዳታዎች የእስልምና መንግስት ጠንካራ ይዞታ በሆነችው ራካ ክፍለ ሀገር መሰማቱንም ቡድኑ ዘግቧል። የሆምስ ሆምስ ክፍለ ሀገር አካባቢ በረሃው በጦር አውሮፕላኖች መደብደቡን የሶሪያ የሰብአዊ መብት ተከታታይ ቡድን አስታውቋል። ኢራቅ ውስጥ ብሪታንያ የመጀመሪያዋን የጥቃት ተልዕኮ መውሰዷን ቆየት ብሎ የደረሰን ዜና ያስረዳል። ይሁን እንጂ ወዲያውኑ የአየር ድብደባ የሚያስፈልግበት ተብለው የተለዩ ኢላማዎች እንዳልነበሩ ነው የመከላከያ ሚኒስቴሯ ያስታወቀው። ሁለቱ የእንግሊዝ ተዋጊ ጀቶች ለተልእኳቸው የተነሱት ከቆጵሮስ እንደሆነ ተዘግበዋል። ሶማሊያ ግዙፍ የሆነ ሽግግር አድርጋለች ሲሉ ፕሬዚደንቷ ሀሰን ሼክ ሞሐምድ ተናገሩ። ከአንድ አመት በኋላ በአውሮፓውያን አቆጣጠር 2016 ሶማሊያ የተዋሃደችና ፌደራል ትሆናለች ብለዋል ፕሬዚደንቱ ትናንትና በ69ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባሰሙት ንግግር። በዚ ያለው ዘጋቢያችን የላከውን ዘገባ ከዜና በኋላ እናቀርባለን። በሌላ ዜና የሶማሊያ መንግስት አዲሱን የአልሸባብ መሪ አህመድ ኦማር አቡ ኡቤድን ለመያዝ የሚያስችል መረጃ ለሚያቀብል የሁለት ሚሊዮን ዶላር ወሮታ እከፍላለሁ ሲል ዛሬ አስታውቋል። የደህንነት ኃላፊው አብዱራህማን ሞሐመድ ቱሪያሪ ለቪኦኤ በሰጡት ቃል የአልሸባቡ መሪ እጁ እንዲያዝና ለፍርድ እንዲቀርብ የሚያበቃ መረጃ ለሚሰጥ ሁለት ሚሊዮን ዶላር መረጃ ሰጥቶ ለሚያስገድለው ደግሞ አንድ ሚሊዮን ዶላር እንከፍላለን ብለዋል። አዲሱ የአልሸባብ መሪ በዩናይትድ ስቴትስ የአየር ጥቃት የተገደለውን አህመድ አብዲ ጎዳኔን የተካው መሆኑ ይታወቃል። በሌላ ሶማሊያ ነክ ዜና፣ በአንድ ጊዜ የተለያዩ ወንዶችን አግብተሻል ተብላ የተወነጀለች አንዲት ሴት በአደባባይ በድንጋይ ተወግራ መገደሏ ተዘግቧል። የ33 ዓመቷ ሴት ትናንት አርብ የተገደለችው በጽንፈኛ እስላማዊ ቡድን አልሸባብ በሚቆጣጠራት ባራዊ የምትባል የደቡባዊ ጠረፍ ከተማ መሆኑ ታውቋል። በመጨረሻም የተባበሩት መንግስታት ድርጅት የስደተኞች አገልግሎት ካለፈው ጥር ወር ወዲህ በበለጸጉት ሀገሮች ጥገኝነት የጠየቁ ሰዎች ቁጥር ባለፈው ዓመት በእነዚሁ ወራት ከጠየቁት በ24 ከመቶ ከፍ ማለቱን ገልጧል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ቃል አቀባይ ኤድሪያን ኤድዋርድስ የተናገሩትን እንሆ Equals more people needing asylum. Syrians, Iraqis, Afghans, Eritreans. Are... <laughs> ባለስልጣኑ አስታውቀዋል አድማጮች አሁን ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤው ዘገባ ይሆናል የምናልፈው ሶማሊያ ግዙፍ የሆነ ሽግግር አድርጋለች ሲሉ ፕሬዚደንቷ ሐሰን ሼህ ሞሐመድ አስታውቀዋል ከአንድ አመት በኋላ እስከ 2016 ዓመተ ምህረት ሶማሊያ የተዋሃደችና ፌዴራል ትሆናለች ብለዋል ፕሬዚደንቱ የጉባኤውን ሂደት እየተከታተለ ያለው ሰለሞን አባተ ያስተላለፈው ዘገባ እንሆ የሶማሊያ ፕሬዚደንት ሐሰን ሼህ መሐሙድ ንግግራቸውን ሲጀምሩ ትናንት አንድ ጋዜጠኛ ሶማሊያን በ15 ሰከንድ ውስጥ ምን እንደምትመስል ንገረኛለኝ አሉ። ታሪክ በመናገር ወይም ጨዋታ በማወቅ ድንቅ ከሆነው የሶማሌ ሕዝብ አንዱ ለሆነ ሰው እንዲህ አይነት ጥያቄ ከባድ ቢሆንም ጥቂት አሰብ አደረኩኝና የምትፈልገው ችግር እንድነግርህ ከሆነ ሶማሊያ አሏት፣ እንዲያውም ብዙ ጊዜ ልክ የዛሬ ሁለት ዓመት በ2012 ሁለት ም ምህረት በአውሮፓውያኑ የዘመን አቆጣጠር ማለት ነው አዲሱ ፌዴራል መንግስቷ በብሔራዊ መግባባት መቋቋሙንና የዓለም አቀፉን ማህበረሰብ ሙሉ እውቅና ማግኘቱን አስታውሰዋል። የሽግግር መንግስቱ ወዲያውም ብዙ ፈተናዎች መጋፈጡን አንስተዋል። ፕሬዚደንቱ ሁሉም ነገር ቅድሚያ ነበር፣ ከደህንነት ሁሉን አቀፍ ፖለቲካ እንዲኖር ማድረግ፣ ጤና ጥበቃ፣ ትምህርት፣ የግል ዘርፍ ልማት እስከ መሰረታዊ የምጣኔ ሀብት ተሀድሶ መዋቅሮቹንም ተቋማቱንም ለህዝባችን ፈጣን ጥቅም ሊያስገኙ የሚችሉ ተጨባጭ ስራዎችን እንደ ትምህርት ቤቶች፣ ሆስፒታሎች፣ መንገድና የመሳሰሉትን መገንባት ነበረብን። ይህ ሲደረግ ታዲያ በአንድ በኩል የፖለቲካ መበታተን በነበረባት ሶማሊያ፣ በሌላ በኩል ደግሞ ከሽብር ቡድኖች ጋር እየተዋጋን ነበር ብለዋል። የወደፊቱን መሰረት በአልሻባብ ላይ በተቀዳጀ ነው ግልጽ ወታደራዊ ድል አንጥፈናል፣ ብለዋል ፕሬዝደንቱ። ይህም የሆነው በሶማሊያ ብሔራዊ ጦርና በአፍሪካ ህብረት ልዑክ ጥረት መሆኑንም ፕሬዝደንቱ ጠቁመው ዛሬ ከሰባ ከመቶ በላይ የሚሆኑ የደቡብና ማዕከላዊ ክልሎች ነጻ መውጣታቸውን ተናግረዋል። ሶማሊያ ግዙፍ በሆነ ሽግግር ውስጥ እንደምትገኝ የተናገሩት ፕሬዝደንት ሐሰን ሼህ ማህሙድ ህዝባቸው ዛሬ ያለበትን አጣዳፊ ችግርም አንስተዋል። 3.2 million Somalis need life-saving or livelihood assistance in Somalia right now. ወደ 3.2 ሚሊዮን የሚሆኑ ሶማሊያውያን ህይወታቸውን ወይም የለተ ለተ ኑሯቸውን ገዛ ዛሬ ይፈልጋሉ። እንዲሁም ከሰባት ነጥብ አምስት ሚሊዮኑ የሶማሊያ ህዝብ ከአንድ ሚሊየን ሚሊዮን በላይ ሰው አጣዳፊ በሆነ የምግብ እጦት ላይ እንደሚገኝና አንድ ሚሊዮን ደግሞ ተፈናቃዮች መኖራቸውን ገልጸው ዓለም አቀፉ ማህበረሰብ ዛሬውኑ እንዲንቀሳቀስላቸው ጠይቀዋል። ለእርዳታ ከሚያስፈልገው 933 ሚሊዮን ዶላር እስካሁን የተገኘው 32 ከመቶ የሚሆነው ብቻ መሆኑንም አመልክተዋል። ዛሬ እርሳቸው የኔ ሶማሊያ የድሮዋ ሶማሊያ አይደለችም የሚሏት ሶማሊያ ጨብጣ ቸዋለች ያሉትን ስኬቶችና ፈተናዎቿንም የዘረዘሩት ፕሬዚደንት ሀሰን ሼክ ማህሙድ የተባበሩት መንግስታት ቤተሰብ የሆነው የሶማሊያ ህዝብ ወደ ሰላማዊና የበለጸገ መጻኢ ጊዜው የሚያደርገውን ጉዞ ከእናንተ ጋር ይቀጥላል ብለዋል። ለ69ኛው የመንግስታቱ ድርጅት ጠቅላላ ጉባኤ የሱዳን የውጭ ጉዳይ ሚኒስትር አህመድ አሊ ካርቲም ለጉባኤው ንግግር አድርገዋል። የደቡብ ሱዳን መሪም በዛሬ ከቀትር በኋላ የጉባኤው ውሎ እንደሚናገሩ በፕሮግራሙ ላይ ሰፍሯል። ዝርዝሩን ይዤ በሌላ ዘገባ መለሳለሁ። ከ69ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሰሎሞን አባተ ነኝ፣ ኒውዮርክ። ለሰሎሞን አባተ ለዘገባው እናመሰግናለን። ለምሽቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምንገኘው በአጭር ሞገድ በ22 እና በ25 ሜትር ባንዶች ከምሽቱ 3 ሰዓት እስከ 4 ሰዓት ነው። የምሽቱ አስተናጋጃችሁ ሄኖክ ሰማግዜር ነኝ። ኢራቅ ውስጥ ካለው አልቃይዳ የመነጨው አይሲስ በሶሪያ ውስጥ የሽብር ጥቃቱን በማፋፋም በሺዎች የሚቆጠሩ በርዕዮተ ዓለሙ የማይስማሙትን ሁሉ ፈጅቷል። እዚህ ባለፈው በጋ ወቅት ደግሞ እምነቱን የማይቀበሉትን ሁሉ እየረሸነ ከፍተኛው የሰሜን ኢራቅን ክፍል ተቆጣጥሯል። አይስስ በቅርቡ የአራት ምዕራባውያንን አንገት ቀልቶ በዓለም አቀፍ የማኅበራዊ መገናኛ ብዙሃን ማሰራጨቱ ቡድኑ በፍጥነት ካልተገታ ከምንም እንደማይመለስ ግንዛቤ ያስጨበጠ ሆኗል። ስለ አይስስ እና ተመሳሳይ የሙስሊም ነውጠኛ ቡድኖች የአድማጮች ጥያቄ እንዲመልሱልን የጥያቄው መልስ አዘጋጅ ትዝታ በላቸው በሪያድ ሱዑዲ አረቢያ የሚኖሩ የእስልምና ምሁር ጋብዛለች። ሼህ መሐመዲን ያረዲን ከሊል ይባላሉ። ዝግጅቱ በአድማጮች ጥያቄ ይጀምራል። ሄሎ ቪዬዎች፣ እንደምናላችሁ የከባይ ሰላምታዬን አቀርባለሁ። የዶትር አድማጫችሁና ተከታታያችሁ ነኝ። የመደውለው ከሜንፊስ ቴኒሲ፣ ሀብታሙ ሻውል እባላለሁ። ለአይሲሲ ወይ ደግሞ የእስላም መንግስት ላመጣው ለደቀነው ችግር ጥያቄ አቅርቦ ላላችሁት እኔ በኢትዮጵያዊነት የሚሰማኝና ይሄ ችግር ለሀገራችንም ላይ የደቀነው ችግር ይኖራል ብዬ ስለማስብ ለወደፊት ቢከሰ ሀገራችን ላይ ላለው ለሚመጣ ችግር አድምታው ምንድን ነው የሚለው ጥያቄ ለማቅረብ ነው። ምክንያቱም ኢትዮጵያ ውስጥ የሚታየው ነገሮች ትንሽ አንዳንድ ነገሮቹ አስፈሪዎች ሆነዋል እየተባለ ስለሆነ በማነባቸው መጽሐፍን፣ በሚከታተሉ ዜናዎች እስቲ በኢትዮጵያ ላይ የሚተግረው የሚደቅነው ችግር ምን አይነት እንደሆነ ብታ ጠይቁልኝ ብዬ ነው። በጣም አመሰግናለሁ። እዚ ስተለኝ ዜ ያክሩልኝ። እሺ፣ እኛም እናመሰግናለን አድማጫችንን እንግዲህ ደግሞ ደጋግሞ የሚነሳው ኢትዮጵያ ውስጥ ከባድ እንቅስቃሴ እና ውጥረት እንዳለ እሰማለሁ። ስጋት አለ። የሙስልሙ ማህበር አካባቢ የመክረር ሁኔታ ይታያል ነው የሚለው። በአጠቃላይ እኔ እንደገባኝ ጥያቄውን ሰምቼዋለሁ። የእሱን ጥያቄ፣ ኢትዮጵያ ላይ የሚያሰጋ ነገር አለ። አዎ፣ የሚያሰጋ ነገር አለ። ኢትዮጵያ ውስጥ የሚያሰጋው ግን የእስላም መንግስት ይመጣል ተብሎ አይደለም የሚያሰጋው ኢትዮጵያ ውስጥ የነበረው የሙስሊሙ ትንሽ እንዲያው ጭላንጭሉ እየታየ የነበረው የሙስሊሙ ነጻነት የመጨረሻ ታፍኖ ሙስሊሙ ማህበረሰብ የተጎዳበት ግማሽ ጎኑን ያጣ አካል ይሆናል ኢትዮጵያ ብለን እንፈራለን እኛ ለዚህ ነው ክርስቲያኑም ደስተኛ አይመስለኝም ክርስቲያኑ ማህበረሰብም በኢትዮጵያ ሙስሊሞች ላይ አሁን እየተደረገ ያለው ግፍ መስጊድ ተቀምጦ ለአንተ አትበጅም አንተ ትበጃለህ እያለ ካድሪ እየመጣ የሚያስፈክብበት መስጅድ እያፈረሱ መንገድ ላይ ቁርአንን የሚረግጡበት ልጆችን በወስዶ ለምን መስጅድ ላይ ተገኛችሁ? ለምን እዚህ ቦታ ሰገዳችሁ? ለምን አላሁ አክበር አላችሁ? ለምን ድምጻችን ይሰማ አላችሁ? በሚል ወስዶ ራቁታቸውን የሚያስር ሰው፣ አስሮ ለፍርድ ቤት ማቅረብ ምችት ከሆነ ምን ይደረጋል? ከዚያ አልፎ ራቁታቸውን ሜዳ ላይ በጨለማ የሚለቅ አካል፣ ይሄንን ሙስሊሙን እየበደለው ያለው ግፍ ምንም ማንም ሰው እንኳን ባይበቀል ማንም ሰው በምንም ማድረግ ባይችል ከፈጣሪ በዚህ ምክንያት ሊበጣ የሚችለውን ተቆቃና ማዕቀብ ኢትዮጵያ ምድር የምትችለው አይመስለኝም። ከዚህ አኳያ አእምሮ ያለው ሰው ይፈራል። እንዲህ ያለ አስተዳደር ከቀጠለ፣ እንዲህ ያለ እርምጃ እየተወሰደ ዝም ከተባለ ሊጎዳ ይችላል። አገሩን ይጎዳል። ሁሉንም ሙስሊሙን ብቻ አይደለምን የምለው። ይህንን ስጋት አብረን ነው የምንሳተፈው እኛ ከዚያ ውጭ ግን የኢትዮጵያ ሙስሊሞች ክርስቲያኑን ማህበረሰብ ሙስሊም ካልሆን ከአንገትህን እንቆርጣለን ይላሉ ብሎ ኢትዮጵያዊ ኢትዮጵያ ውስጥ እስላማዊ መንግስት ሸሪያ ብቻ ነው የሚዳኘው ይላሉ ብሎ ማሰብ አይመስለኝም። በምን መልኩ ተብሎ ራሱ ቢጠየቅ መልስ የሚሰጥ አይመስለኝም። ይኸው የሚዲያ ተጽዕኖ ነው የሚሆነው። አንዳንድ ጊዜ መንግስት ለሚሰራቸው ግፎችና ጥፋቶቹ አይ እኔ እኮ ወድጄ አይደለም እንደዚህ እኮ እስላማዊ መንግስት ሊያመጡ ይችላሉ ብዬ የሰጋሁባቸውን ነው ስለሚል ያንም ተከትሎ ዝም ብሎ ሻይ ቤት ላይ የሚሆነውን ነገር ይዞ ካልሆነ በስተቀር የኢትዮጵያ ሙስሊምና የኢትዮጵያ ክርስቲያን ተሞካክሯል። ክርስትና ሃይማኖት ብቻ በበላይ ሆኖ መግዛት አለበት ብሎ ክርስቲያኑ ወገን ብዙ ጊዜ ሞክሮ አልተሳካም። ከዚህ በኋላ በሃይማኖት የሚመራ መንግስት አያስፈልግም ተብሎ ቀርቷል። በታሪኩ ውስጥ ሙስሊሞችም እናስተዳደር ብለው የሞከሩበት ያም እንዳላዋጣቸው አውቀው ሀገሪቱ በነጻ መንግስት እንድትተዳደር ነው የተስማሙ። ይሄ ነጻ መንግስት ሁሉንም የሚወክል ለየግላቸው ሙስሊሞች በቤተ መንግ- መስጊዳቸው፣ ክርስቲያኖችን በቤተ ክርስቲያናቸው ራሳቸውን የሃይማኖት ጉዳይ እንዲፈጽሙ ነው ተስማምቶ ያለው። የውስጥ ስምምነታችን ይሄ ይመስለኛል። እኔ እንደ ሀይማኖት አስተማሪ ይህንን ነው ማቀው፣ ይህንን ነው ስናስተምር የምንውለው። አመሰግናለሁ ሼህ መሐመድ ዘይን። ወደሚቀጥለው ጥያቄ እንሄዳለን። የሚቀጥለው ጥያቄ እንደው በብዛት ይመስለኛል አይሰስ ከምዕራቡ ጋር ስላለው ግንኙነት ወይንም ምዕራቡ ላይ አለው ስለሚባል ቅራኔ ነው በብዛት የሚያወሳው። እስቲ ስሙት። ሰላም ባኮትን ይህንን ጥያቄ ለሙስሊም መሻይኾች ያቀርቡልኝ። ጥያቄ የአሜሪካንን የውጭ ጉዳይ ፖሊሲ የሚቆጣጠሩት የኤፓክ ወይም የጁሽ ሎቢና የኤቫንጀሊካል ፓስተሮች ናቸው። ይህ ሁኔታ እስካለ ድረስ የፓለስታይንና የእስራኤል ጉዳይ መፍትሄ ሊያገኝ አይችልም። ጦርነቱ ይቀጥላል። ህጻናት ይጨፈጨፋሉ። ሴቶች ይጨፋጨፋሉ። ይህ ሁኔታ ደግሞ የአረቡን ዓለም ወጣት ወደ ጦርነት ይገፋፈዋል። ይህ ጉዳይ እንዴት ሊፈታ ይችላል? አመሰግናለሁ። ይህ ይህ አሁን የምናደርገው ውይይት በአረበኛ ሆኖ ቢሆን ኑሮ አረቦችን ምናልባት ጉዳያቸውን ስለሚዳስስ እነሱ ሰምተውት ይማሩበት ነበር እንላለን። ነገር ግን አሁንም እኛ እያወራን ያለ ነው አማርኛ በሚናገር ህዝብ ማህበረሰብ ላይ ነው። የሆነ ሆኖ ግን እኛ ኢትዮጵያውያንም አንዳንድ ጊዜ ይሄ ጉዳይ አንዱ ፈለስቲንን ደጋፊ፣ አንዱ እስራኤልን ደጋፊ ሆኖ የመቧደን ነገር አለ አለና ምናልባት ለዚያ ሊጠቅም ከቻለ ነው እንጂ የዚህ ትምህርት ምንም ፋይዳው አይታየኝም። አሜሪካንን የሚያሽከረክረው አይሁዶች ናቸው አይሁዶችንስ የሚያሽከረክራቸው ማን ይሆን እኔ ገሌን ገሌን የሚያሽከረክረው የሚል ነገር በጣም ነው የሚያሳፍረው ኢትዮጵያንስ ማን እያሽከረክረው ይሆን ተሽከርካሪ እስካለ ድረስ አሽከርካሪ አለ አሜሪካንን ያህል ሀገር የአንድ ትንሽ ሀገር ተረጣቢ ነው ምሎ ራሱ መፈረጅ የሰውን ልጅ ስብ እና የሚነካ ይመስለኛል ለምን እንደሚባል አላውቅም ለምንድን ነው አሜሪካውያኖች ራሳቸው ተንኮለኞች ናቸው የማይባለው? የሚሰራው ሁሉ ስራ አይሁዶች ናቸው ጠይ ከዚያ አይሁዶች ቢሆኑ የራሳቸው ጥፋትን ሲፈጽሙት እነሱ ማነው ያሰራቸው ሊባል ነው። ሰዎች በተፈጥሯቸው ክፉዎች አሉ፣ ጥሩዎች አሉ። ክፉዎች ወደ ስልጣን አካባቢ ከመጡ ሰዎችን ሊጎዱ ይችላሉ። አረቡ ዓለም ላይ ሰላም እንዲፈጠር አይፈልጉም። እኛ ደግሞ አረቡ ዓለም ላይ አይደለም የምንለው ትንሽ ሰፋ አርገን ስናየው የሙስሊሙን ሰላም ነው የማይፈልጉት ብለን ነው የምናስበው ባለስልጣኑ። ምክንያቱም የሙስሊሙ ሰላም ማግኘት ማህበረሰቡን ለነሱ ከመታዘዝ ይልቅ ለፈጣሪው ታዛዥ እንዲያደርገው ያደረገዋል። አንዳንድ ጊዜ ለምንድን ነው ይህንን የነገሌን መብት አልጠበቃችሁ ይላቸዋልና አረቡ ዓለምም ሆነ ሙስሊሙ ዓለም ክፋት እስከ እስከ ተሰራበት ድረስ ቢነሳ ለምን ተነሳ ማለቱ ራሱ ያሳፍራል። ኢራቅ ላይ እኛ ኢራቆች እዚያ ላይ የተፈጸመባቸውን የአሜሪካንን ቅኝ ገዢዎች ማባረር ሰዳምን ለምን አወረዳችሁ ብለው መከራከር ምናምን የሀገራቸው ጉዳይ ነው፣ እኛን አይመለከተንም ነበር። እኛ አሁን የቸገረን እኛንን፣ ኸሊፋዎቹ እኛንን ሙስሊሞቹን የምንወክለው እኛ ባልናችሁ ነው እንጂ እኛ ካልናችሁ ውጪ እንዳትሄዱ፣ ይህን እኛን ካልተቀበላችሁ ሰይፍ ነው የሚገባችሁ ማለት የሙስሊሙ አካል አይደለም ነው የምለው። ኢራቅ ላይም ሶርያ ላይም ሌላ ላይም የሚደረገው ነገር የርሳቸው ነገር አይሆን ደስ ይለናል። ከሆነ አቅም ስለሌለን መክረን ማሳመን ስለማንችል ምንም ማድረግ አይቻልም። ነገር ግን ኢትዮጵያ ውስጥ ወልላ አልሐምድ ለአላህ ምስጋና ይገባው እስካሁን ድረስ አላህ ጠብቆናል፣ ወደፊትም አላህ ይጠብቃታል ኢትዮጵያንም አለምንም አላህ ሰላም ሚሰየውስጋት የሚያደረ ነገር የለም የአይሁዶችም ተንኮል የሚባል ነገር የለም የፈለስጢን ጉዳይም እዚያው ፈለስጢንና እስራኤሎች ዘንድሮ እኮ ተማመኑ ጉልበት ሲኖረው እኮ አንዳንድ ሰው ጉልበት ሲያገኝ ደካማው ትንሽ ጠንከር እያለ ሲነጣ ጠላት ጋራ መደራደር ይጀምራል። ከደሁ ጊዜ አሎ ሼህ መሐመድ ተቆራረጠ። ቀደም ብሎ ስለ ኢትዮጵያ ከተናገሩት፣ እስቲ ስለ ኢትዮጵያ ከተናገሩት። ኢትዮጵያ ላይ ያለው ነገር እኛ አልሐምዱሊላህ ለአላህ ፈቃድ፣ አላህ ምስጋና አይገባው። አንድም ነገር እየተፈጠረ አልነበረም። እስካሁን ድረስ ቀደም ሲል በታሪክ ነው የምንሰማው፣ በዚህ ታሪክ እንዲህ ክርስቲያኑ እንዲህ ተሆኗል፣ በዚህ ታሪክ ሙስሊሙ እንዲህ ሁኗል ከማለት ውጪ ከቅርብ ጊዜ ጀምሮ ወላሂ አልሐምድ የሀይማኖት እንትን መቆራቆስ አንድም አላየንም። አሁን ግንዛቤው ሰው አብሮ ተምሮ አብሮ እየኖረ ህይወቱ ሙስሊሙ እንደ ሙስሊምነቱ ሂጃብ ለበሰች ብላ ሂጃብ ያለበሰች ክርስቲያን ጓደኛዋ አንድም ቀን እሷን አግላ ስትሄድ አናውቅም። ክርስቲያኗን አንቺ ራቁቲን ነው የምትሄጂው እና በሚል ሂጃብ የለበሰችው ልጅ አይኔ አላለቻትም። አብራ ስትማር አብራ ስትኖር ነው የኖረችው። አሁን ግን የማናባት ገደል ገባ እያሉ ለማጣላት የሚችሉት አካሎች ከተሳካላቸው የማያደርጉት ነገር የለም። ምክንያቱም ማድረግ ሊጠቅመን ይችላል ብለው ያስቡ ይሆናል እንጂ ሙስሊሙና ክርስቲያኑ ኢትዮጵያ ውስጥ የፈለስቲን እና የእስራኤል ጦርነት አሁን አይደለም የተጀመረው፣ አርባ አመቱ ነው፣ ሀምሳ አመቱ ነው። ምንም ነገር በሙስሊም በኢትዮጵያ ሙስሊሞች እና ክርስቲያኖች ላይ አንድም ነገር የፈጠመው የለም። አብረው ቁጭ ብለው እስራኤል የምትወስደው በህጻናት ላይ የምትወስደው እርምጃ አሳዛኝ ነው ሲሉ ነው የኖሩት። እሺ፣ እንግዲህ አንድ የመጨረሻ ጥያቄ አለን። ቀደም ካለው ጥያቄ ጋራ ተመሳሳይ ነው አይ እባክዎትን ይህንን ጥያቄ ለእስልምና ምሁራን ያቀርቡልን። እኔ እንደሚመስለኝ ለሙስሊም ጽንፈኛ ድርጅቶች የገንዘብ ኃይል፣ የሰው ኃይል እንዲጎርፍ የሚያደርገ የአሜሪካን እና ሌሎችም የምዕራባውያን ሀገሮች የደብል ስታንዳርድ ሁኔታ ነው። ለምሳሌ ዲሞክራሲን እንደግፋለን ይላሉ ግን በእስላሞች እና በሙስሊሞች የሚመረጠ መንግስት ይጥላሉ። ሙርሲ ለምሳሌ አንድ ውስ ነው። ሀማስ ሌላው ነው። የኢራን መንግስት በአስራ ዘጠኝ ሀምሳ ሶስት የተገለበጠው ሌላው ነው እና እንዲህ አይነቱ ነገር ይሄ የደበል ስታንዳርዱ ጉዳይ ምን ይመስሎታል? አመሰግናለሁ። እሺ፣ ሼህ መሐመድ ዘየን፣ በዚህ እናጠቃልላለን። እስላም ስም ይዘው የሚንቀሳቀሱ አካላትና የምዕራቡ አለም ግንኙነት ሊኖራቸው ይችላል። እንዲያውም ገንዘብ እነሱ ሊሰጧቸው ይችላሉ፣ እንዲህ ሊያደርጉ ይችላሉ። እኔ አይገባኝም ይሄን እንቆቅልሹ። ምክንያቱም እንደዛ ነው የገባሁት፣ እንደዛ ነው የገባሁት። እኔ እንደሚመስለኝ ለዚህ ሁሉ መካረር ለአክራሪዎች በየቦታው በአለም ዙሪያ ብቅ ብቅ ማለት ገባኝ አሜሪካ አለመስጠታቸው ነው ማለት ነው የፈለገው። ለምሳሌ ለምሳሌ በግብጽ የእስላም ወንድማማች ሲመረጡ አሜሪካ ያለመቀበለዋ፣ ወይንም ደግሞ የኢራኑን መንግስት እንዲወርድ ማድረጓ እሱ እንደሚለው እስላማዊ የሆነ አስተዳደር እንዲመሰረት የሚደረገውን ጥሪ ምዕራባውያን እንቅፋት ሆነዋል ነው የሚለው። ይህ ከሆነ ጥያቄው የትኛም የአብዛኛው ሰዎች ጥያቄ የሙስሊም ነገር ቢመሰረት ሌላውን የማይጎዳ የሙስሊም አካል ተመስርቶ ሙስሊሙ የሚፈልገውን አካል በተለይ በብዛት ሙስሊሙ የሚኖርበት አካባቢ ላይ የሙስሊሙን ሕይወት ያገናዘበ መንግስት ቢዋቀር ሊጎዳ ይችላል ብሎ የሚያስብ አካል ያንን ብዙኃን አካልን ሊያስቀይም ይችላል። ይሄ አይነት ነገሮች ይታያሉ። እኔ አሁን የግብፁን ጉዳይ ሳይ እኔ እኔ እንደተከታተልኩት ውስጡን የማውቀው ነገር የለኝም። ሀገር ውስጥ ግን እኔ የተከታተልኩት ውጪው ነገር የሙርሲ ምርጫ የአብዛሀኙ ሰው ጥያቄ ምርጫ ነው ብሎ ነበረ ህዝቡ ያወራው የነበረው። ከዚያ በኋላ እንግዲህ በተለያየ መልኩ ተብሎ እሱ ወርዶ ሌላ አካል እንዲመጣ ከዚያ በኋላም ደግሞ ተመረጠ ተባለ። እንደዚህ ያለ ነገር አለ። ይህንንም አባባልና ይህንን መሰሎቹን አካሄድ አለመቀበላቸው ሰዎችን ሊያካርር ይችላል። እኔ መጀመሪያ ያልኩት ነው። እኔ ይሄ በምርጫ ላይ የመጣውን ብቻ አይደለም የሆኑ ግለሰቦች በአካባቢ ላይ መስኪር ሰርተው ይሄ ሃይማኖታችን ነው ብለው የሚያስተዳድሩትን ሃይማኖት የሚመሩትን የሚመሩበትን ነገር አልቀበልም ያለን አካል እነዚያ ሰዎች ቢረብሹ ለምን ረበሻቸው አይባልም። የጀመረው እሱ ያንን መብታቸውን የነፈጋቸው አካል ነው። ያንን ሃይማኖታዊ ማንንም ሳይነኩ የማንንም ሰው የማንንም ሃይማኖት ሳይነኩ የራሳችን ሃይማኖት ነው ብለው የጀመሩትን ሰዎች እናንተማ መኖር የለባችሁም ብሎ ለማጥፋት የሞከረ አካል ወይም እነሱን ያጠፋ የእነሱ ደጋፊ የሆነ ሌላ ቦታ ላይ ሌላ ችግር ቢፈጥር መነሻ የሆነው ይሄ የእነሱን መብት የነፈገው ነው ብዬ ነው የማስበው። ነው ምናልባት ወንድማችን የመጨረሻው ጥያቄ የአብዝሀኙ ሰው አባባልም ይመስለኛል። ለምን እስቲ ዝም ብሎ አያዩትም ወይ? ሙስሊሙ ራሱን ችሎ ተዋቅሮ አንተ ጥፋ፣ አንተ አትጥፋ የሚባል ነገር የለም። አሜሪካን የራሱን አመራር ይዞ ሌሎች ጥፉ ብሎ እንዳልቻለ ሁሉ ሙስሊሙም ቢሆን የሆነ መንግሥት ሊመሰርት ሌላው አካል ሊኖር አይችልም ብሎ እንደማይችልም ያውቀዋል። ስለዚህ ከአቅሙ በላይም አይጠይቅም። በዚች መሬት ላይ ሙስሊም የሆነ ያልሆነ ሊኖር እንደሚችል የአላህ ስብሓንሁ ወተዓላ ፍላጎቱ ፍቃዱ፣ የአላህ ስብሓንሁ ወተዓላ ቀደሩ መሆኑን ያውቃል። ሙስሊም የሆነ ሰው ሁሉም ሙስሊም ቢሆንለት ደስ ይለዋል። ሌላውም ሃይማኖተኛ የራሱን ሃይማኖት ሁሉም ሰው ቢከተልለት ደስ ይለው ነበር። ግን ለክፋት አይደለም፣ ለጥሩነት ነው፣ ለመልካም ነገር ነው። ግን ያን መልካም ነገር አደርጋለሁ ብሎ መሳሪያ ይዞ መሳሪያ አንግቦ አስገድዶ አይደለም። ስለዚህ ሙስሊሙ ራሱን ችሎ የራሱን አካባቢ በተለይ በብዛት እነሱ ወይም ሙስሊም ብቻ የሆነበት ሀገር ላይ ባለበት እነዚያ ነገሮች ቢደረጉ፣ ሃይማኖቱን የማይከተሉ ሰዎች ደግሞ መብታቸው ሙሉ መብታቸው እንዲከበርላቸው ተደርጎ ቢከል ልክ እንደዚሁ ክርስትና ሃይማኖት ብቻ በብዛት ያለበት ወይ ብቻውን ያለ የክርስትና ሃይማኖቱን ይዞ ቢሄድ ምን መሬትን ምን የሚከብዳት ነገር አለና ነው ባለስልጣኖች እንደዚህ የሚጨነቁበት ነው። እሺ የመጨረሻ ብዬ ነው ነበረ የመጨረሻ ምክሮን የምጠይቀው የእስልምና ሃይማኖትና የምዕራብ ስልጣኔ ተቻችሎ ሊኖር የሚችለው ተቻችሎ ሊኖር የሚችለው ምን ቢሆን ነው? ምን ይመክራሉ? ይሄ ይሄ በጣም ትልቅ ነገር ነው። እንግዲህ በመጨረሻ ላይ የሚነሳ ነጥብ አልነበረም። ራሱን ችሎ ልንወያይበት የሚገባ ነገር ነው። ግን መፍትሄውም የሃይማኖት ስለዚህ ያው ስልጣኔ የምዕራቡ ስልጣኔ ሳይሆን ስልጣኔ የሚባል ብሎ አህባራት ስልጣኔ አፍሪካ የሚነሳ አውሮፓ የሚነሳ የትም ሀገር ይነሳ ስልጣኔና ሃይማኖቶች ተናበው፣ ተቻችለው፣ ተፋቅረው አንዱ አንዱን ደግፎ የሚሄድበት መልኩ የሚፈጠርበት ነገር ካልመጣ በስተቀር ያልሰለጠኑት ንብረት ስልጣኔ ደግሞ ሃይማኖትን ለረገጡና ለጠሉ ሀብት አድርጎ ከተቆጠረ ሲገም መሬት ላይ ጦርነት አይቀርም። ሃይማኖተኛ አይሰለጥንም ያለ ማን ነው? የሰለጠነ ሰው ሃይማኖት አይኖረውም ያለ ማን ነው? ሃይማኖተኛም ነኝ ስልጣኔም ተጠቃሚ ነኝ ሁለቱንም ይዘኑ ያለው የሚልን ማህበረሰብ ከመንገድ ልቀቅ ብሎ ወይ ሃይማኖት ክን ወይ ስልጣኔ፣ ይሄን ማለት በጣም የሚያሳፍር ነገር ነው። እና እነዚህን ማናበብ ያስፈልጋል። ምናልባት ለዚህ መፍትሄ ይሰጣሉ ብዬ የማስበው የሃይማኖት ትንሽ ሚናቸውን ቢወጡ፣ ኃላፊነታቸውን መወጣት ቢሞክሩ፣ ከስልጣኔው ጋራም ራሳቸውን ማሳደግና ማማ ማናበብ ቢጀምሩ ስልጣኔ ላይ ያሉት የቴክኖሎጂ አንቀሳቃሾች ነን፣ የፖለቲካ መሪዎች ነን፣ የኢኮኖሚ ዘዋሪዎች ነን የሚሉት አካላትም ከሃይማኖተኞቹ ጋራ መናናቅ ሳይሆን መናበቅ ቢሞክሩ ለዓለም ሰላም ሊሰጡን ይችላሉ ብዬ አስባለሁ። እሺ፣ ሼህ መሀመድ ዘይን ስለሰጡን ሰፊ መልስ በአድማጮቼ ስም አመሰግናለሁ። እኔም አመሰግናለሁ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምንገኘው በአጭር ሞገድ በ22 እና በ25 ሜትር ባንዶች ከምሽቱ 3 ሰዓት ጀምሮ እስከ አራት ሰዓት ድረስ ነው። አሁን አስከትለን ደግሞ ሲያስተናግዳቸው የሚያመሸው ደሳሌ መኮንን ነው። መስመሩን ለደሳለኝ እለቃለሁኝ የሙዚቃ ቃና አመሰግናለሁ ሄኖክ፣ የአየር መስመሩን ስለለቀቅልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ። ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። ባንግ ባንግ የተሰኘው ሙዚቃ ነው እያደመጣችሁት ያላችሁት የሙዚቃ It's Nikki full throttle, it's all, oh, all oh. swimming in the grotto, We winning in the lotto, we dipping in the pot of blue. Food. So It's so good, it's dripping. I don't will get a ride in the engine that could go. Batman robbing it, bang bang cocking it. Queen Nikki dominant, prominent. It's me Jesse and Ari. If they test me, they sorry. Riders up like a Harley, then pull off in this Ferrari. If he hanging, we banging. Phone ringing, he slanging. It ain't karaoke night, but get the mic because 'cause I'm singing. Uh. በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን ባንግ ባንግ የተሰኘውን የጄሲጄን ዜማ ነበር ያደመጥ ነው። አሪያና ግራንዴና ኒኪ ሚናጅ ናቸው አብረዋት የተጫወቱት። የ26 ዓመቷ እንግሊዛዊ የፖፕ ና የአርኤንቢ ድምፃዊ በአሁኑ ሰዓት በዓለማችን እውቅናን እያገኙ ካሉ ታዳጊ ድምፃዊ መካከል አንዷ ናት። እስካሁን ድረስ ሁለት የስቱዲዮ አልበሞችን ያወጣይ ሲሆን ሶስተኛዋ የሆነውን አልበሟን የፊታችን የጥቅምት ወር አጋማሽ ላይ በገበያ ላይ እንደምታውል ታውቋል። አዲሱን አልበ ስዊት ቶከር ብላ የሰየመችው ሲሆን ወደ አስራ ሁለት የሚጠጉ ዜማዎችንም በውስጡ እንደሚያካትት ነው የሚጠበቀው። ከእነዚህም ዜማዎች መካከል ቀደም ብላቸው የሰማችሁት ባንግ ባንግ የተሰኘው ዜማ አንደኛው ሲሆን ለአድማጮች ከተለቀቀ ካለፈው የሐምሌ ወር መጨረሻ ጀምሮ አሁንም ድረስ እንደተደነቀላት ነው። በተለይ ይኸው በዚህ ሳምንት እዚህ ዩናይት ስቴትስ ከመቶቹ ምርጥ ዜማዎች መካከል ለሶስተኝነት ደረጃ በቅቶላታል። ጄሲጄ ከታዋቂዎቹ እንግሊዛዊ ድምፃውያን ከአዴል እና ከሊዮና ሌውስ ጋር አንድ የአርት ትምህርት ቤት አብራቸው ብራቸው የተማሪ ሲሆን በአንድ ላይም ነው ትምህርታቸውን አገባደው ከትምህርት ቤት የተመረቁት። ጄሲጄ እስካሁን ድረስ ካወጣቻቸው ሁለት አልበሞች ብቻ ሁለት ነጥብ አምስት ሚሊዮን በላይ የአልበም ግልባጭ ይሸጣለች። እስቲ ወደዚቹ ታዋቂ ድምፃዊ ልመልሳችሁና እንደ አውሮፓውያን አቆጣጠር በ2011 ካወጣቸው ሁዩአር ከተሰኘው የመጀመሪያ አልበሟ ፕራይስ ታግ የተሰኘውን ዜማዋን ላሰማችሁ። ፕራይስታግ ኢትዮጵያ የተዋደ ድምፃዊ ከጄሲጄ ሆዩአ ከተሰኘው የመጀመሪያ አልበሟ ፕራይስ ታግ የተሰኘውን ዜማ ነበር ያደመጥ ነው። ወደ የአሜሪካን የቢልቦርድ ሰንጠረዥን እንመለስና የሁለተኝነትን ደረጃ የያዘው ዜማ ሸጊሮፍ የተሰኘው የቴይለር ስዊፍት ዜማ ነው። የፔንስልቬኒያ ግዛት ተወላጅ የሆነችው የካንትሪ ዜማ አቀንቃኝ የ24 ዓመቷ ቴይለር ስዊፍት እንደዚሁ የፊታችን የጥቅምት ወር መገባደጃ አካባቢ አምስተኛ የስቱዲዮ አልበሟን ለማውጣት ስቱዲዮ ገብታ በከፍተኛ ስራ ላይ እንደምትገኝ ታውቋል። ታዲያ ከዚሁ ከመጪው አዲስ አልበሟ ውስጥ በመቀጠል የማሰማችሁን ሸኪሮፍ የተሰኘው ነጠላ ዜማዋን ቀደም ብላ ለቃልናለች። ዜማው በሙዚቃ አድማጮች ዘንድ ተደንቆላታል። በዚህ ሳምንት ከመቶዎቹ ምርጥ ዜማዎች መካከል የሁለተኝነትን ደረጃም ይዞላታል። እናድምጠው፣ ሸኪሮፍ Shake it off, I shake it off. The heartbreak is gonna break, break, break, break, break again. the fake is gonna fake, fake, fake, fake, baby. I'm just gonna shake, shake, shake, shake, shake. የፊታችን የጥቅምት ወር መገባደጃ አካባቢ በገበያ ላይ ይውላል ተብሎ ከሚጠበቀው አዲሱ የቴይለር ስዊፍት አልበም ሻኪሮፍ የተሰኘውን ነጠላ ዜማ ነበር እያደመጥ ነው። ዜማው በአብዛኛው የሙዚቃ ገምጋሚዎች ዘንድ ተደናቂነት ያተረፈላት ሲሆን ለዜማው ያወጣችው ቪዲዮ ግን እምብዛም አልተወደደላትም። ቴይለር ለአዲስ አልበሟ የቁጥር ስም ነው የሰጠችው። 1989 ተብሎ የተሰየመ ሲሆን ዘቢግ ማሽን ቅጅ ካምፓኒ ነው የሚያወጣው። ወደ ሳምንቱ ምርጥ አንደኛ ዜማ ስንገባ ደግሞ ኦል አባውት ዛት ባስ የተሰኘውን የሜጋን ትሬነርን ዜማ I'm not because you know I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass, face, face, face. Yeah, it's pretty clear. I ain't no size two, but I can shake it, shake it like I'm supposed to Cuz I got No trouble, I'm all about that bass, about that bass. No trouble, I'm all about that bass, by that bass. No trouble, I'm all about that bass, about that bass. Hey, I'm bringing. በዚህ ሳምንት በቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነት ደረጃ የያዘውን ኦላባውት ዛት ቤዝ የተሰኘውን የሜጋን ትሬይነር ዜማ ነበር ያደመጥ ነው። የአመቷ ወጣት ሜጋን የመሳንቹሰት ግዛት ተወላጅ ስትሆን ወደ ሙዚቃው ዓለም ገና በ ጥብቅ ያለች ድምጽ አይነች። አርኤንቢ ፖፕ፣ ና የብሉስ የሙዚቃ ስልቶችን አቀላጥፋ ትጫወታለች። ከመጫወትም በላይ ዜማዎችን ትደርሳለች፣ ሙዚቃም ታቀነባብራለች። ቀደም ብለን ያደመጥ ነው ኦላባው ዛት ቤዝ በኤፒክ የቅጅ ካምፓኒ አማካኝነት ሲሆን ያወጣችው በአሜሪካን የቢልቦር ሰንጠረጅ ላይ የአንደኝነትን ደረጃ ሲይዝላት የመጀመሪያ ዜማዋ መሆኑ ነው። በዩናይትስቴት ብቻ ሳይሆን በአውስትራሊያ፣ በካናዳ፣ በዴንማርክ ና በኒውዘርላንድ የአንደኝነትን ደረጃ ይዞላታል። ይኸው ዜማ ከነጠላ ዜማዎች ወጣሃን በልን ቀድሞና በገበያው በኩል አዳዲስ ከወጡ አልበሞች መካከል በሽያጭ በዚህ ሳምንት የበላይነቱን የያዙትን ሶስት አልበሞች እንመልከት። ፓርትነርስ የተሰኘው የባርባራ ስትራይሰን አልበም 196 ሺህ ቅጅን በመሸጥ በዚህ ሳምንት አንደኝነትን ደረጃ ሲይዝ ከሳምንት በፊት በገበያ ላይ የዋለው ኤክስ የተሰኘው የክሪስ ብራውን ስድስተኛ የስቱዲዮ አልበም 146 ሺህ ቅጅን በመሸጥ የሁለተኝነትን ደረጃ ሲይዝለት ሳውንድ ሄቨን ታውን የተሰኘው የቲም መግረው የካንትሪ አልበም 71 ሺህ ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። ይህ ሳምንት በተለይ ለክሪስ ብራውን ጥሩ ሳምንት ነው ማለት ይቻላል። የግራ ቀዳሚ አሸናፊው ድምፃዊ እስር ቤት ነው የሰነበተው። እንደውም ሀያ አምስተኛ ዓመት የልደት በዓሉን ያከበረው እዚያው እስር ቤት ራሱ በሰራው ኬክ ነበር። ክሪስ ብራውን አሁን ከእስር ተፈቶ ኤክስ የተሰኘውን ስድስተኛ የስቱዲዮ አልበሙን አውጥቷል። ጥሩም እየተሸጠለት ነው። አልበሙ አስራ ሰባት ዜማዎችን በውስጡ ያካተተ ሲሆን፣ እስቲ ከዜማዎቹ መካከል ኔክስት ፍሌም የተሰኘውን ዜማውን እናድምጥለት። በዚህ ዜማ ላይ አሽርና ሪክሮስ ናቸው አብረውት የተጫወቱት። በዚህ ሳምንት በቢልቦርድ ሰንጠረዥ ላይ በሽያጭ የሁለተኝነትን ደረጃ ከያዘው ኤክስ ከተሰኘው የክሪስ ብራውን አዲስ አልበም ውስጥ ኒው ፍሌም የተሰኘውን ዜማውን ነበር ያደመጥ ነው። ቀጥዬም ከዚሁ አልበም ውስጥ ሌላ ዜማ ልጋብዛችሁ። ሎያል የተሰኘ ሲሆን የዜማው ርዕስ ሊል ዋይን አብሮት ተጫውተዋል። ሎያል I know these names ain't right. But you was going up her phone last night. But she ain't have a ring, I know her ring on last night. Ooh, that's that nerve. Why give a f your heart when she'd rather have a purse? Why give a f an inch when she'd rather have nine? You know how the game goes. she be mine by halftime. I'm the sh I'm the, sh Ooh, that's that nerve. You all about her and she all about hers. Birdman, Junior, and his bitch, flamingos. And I done did every day, but trust these honey. see people. But I'm I know your girl wanna lay with me, I took her to the bay with me, Got like them white girls like Lady Gaga. Rollin' up the by Molly Amara. She wanna do drugs, smoke, get drunk. She wanna see him in the trap. And I bet she love all the raps. When I, I reach the road, won't you? Got rich, took a broken man. Yeah. Yeah. I can make a broken man yeah. but I don't. That's where they be yelling, I'm a pin by butt. Not relation, I don't chase them, I replace them. Huh? LVs, her man's no shake. Rules ain't low, you man, they rotate. School me to the game, man, on my duty. Put it in the loader, she was riding in that hoodie. Debbie, got my own hook. Yo, got my own smoke. Had to put my knickknack on. Tell that, tell that, put the ring back on. One, two, ከክሪስ ብራውን አዲስ የስቱዲዮ አልበም ውስጥ ሎያል የተሰኘውን ዜማውን ነበር ያደመጥ ነው። ሁለት የራፕ አቀንቃኞች ሊልዋይን እና ቲያግ ክሪስን አጅበውታል። በነገራችን ላይ ዛሬ የሊልዋይን የልደት ቀን ነው። ሰላሳ አንድ አመቱ ሊልዋይን በዓለማችን የተደነቀ የሂፕሀፕ ተጫዋች ሲሆን እስካሁን ድረስ አስር የሚሆኑ የስቱዲዮ አልበሞችን ያወጣ ሲሆን አስራ አንደኛ አልበሙን በሚቀጥለው ወር እንደሚያወጣ ይጠበቃል። የተከበራቸው የሙዚቃ ቀን አድማጮች በመቀጠል ደግሞ ሰለሞን ክፍሌ ስለ ላይኖሪች ወዳዘጋጀው ፕሮግራም ወስዳቸዋለሁ። እርግጠኛ ነኝ በፕሮግራሙ እንደምትደሰቱ ለሚቀጥሉት ጥቂት ደቂቃዎች ከሰለሞን ክፍሌ ዝግጅት ጋር ልተዋቸው። የተወለደው እንደ አውሮፓውያን ዘመን አቆጣጠር በ1949 ዓ ም ሲሆን ያደገው ታስክጌ አላባማ ነው። ድምፃዊ ዜማና ግጥም ደራሲው ላዮኔል ሪቺ እጅግ በርካታ ልብሞችን ያስቀረጸ ሲሆን ላውደር ዛን፣ ወርድስ እና ካሚንግ ሆም ተወደውለታል። አያቱን ጨምሮ ሁለት የቤተሰቡ ትውልድ በሠራበት በታስክጌ ተቋም ያደገው ሪቺ ትምህርት ቤቱና የአካባቢው ማኅበረሰብ በጥሩ አቀባበልና ድጋፍ ለዚህ ዝና እንዳበቃው ይመሰክራል። ተወልጄ ያደግሁት አንድ ሰው የተራበ ከሆነ መላ ማኅበረሰቡ ወጥቶ ለመርዳት በሚረባረብበት አካባቢ ነው ይላል ሪቺ ምስክርነቱን ሲሰጥ። እንደ አውሮፓ ዘመን አቆጣጠር በ1983 ላዮኔል ሪቺ የተጫወተውን ነጠላ አልበም ዩአርን ልጋብዛችሁ። ሪቺ ዳንሲንግ ኦን ዘ ሲሊንግ የተሰኘውን ሌላ ድንቅ ዜማ ከተጫወተ በኋላ ለበርካታ ዓመታት የግል ችግሮች ገጥመውት ከመድረክ ርቆ ቆይቷል። ወላጅ አባቱን በ1980 አጣ፣ ከዚያም ትንሽ ቆይቶ ከመጀመሪያ ሚስቱ ብሬንዳ ሃርቪ ጋር በአስቀያሚ ሁኔታ ተለያየ። ከዚያ በኋላ ነው ሪቺ ረኔሳንስ ና ካሚንግ ሆም የተሰኙትን ሙዚቃዎች አከታትሎ ያቀረበው። ከዚያም የሀገረሰብ ጨዋታ ስልቱን ታስክ ጌን አሳተመ። እስቲ ቀደም ካሉት ዜማዎቹ

ሰዩ ሴ ሚ የሪቺ የ1985 ድንቅ ዜማ ነው። እኔም የማስወደው አይጣል ነው። ዋይት ናይት ለተሰኘ ፊልም የጻፈው ዜማ ነበር። የአካዳሚ ሽልማት አስገኝቶለታል። No, Say you, say me, say it for always. That's the way it should be. Say you, say me, say it together naturally. ከካንት ስሎውዳውን ዳውን የሪቺ አልበም ተከታዩን ሳላጫወት ብንሰነባበት አርቲስቱን ከሚያውቁ ወገኖች እወቀሳለሁ ብዬ እፈራለሁ። ኦል ናይት ሎንግ ሪቺ ሶልና የካሪብ ስልቶችን አዋህዶ የሠራው ሲሆን በ1984 የሎስ አንጀለስ ኦሊምፒክስ የመዝጊያ ሥነ ሥርዓት ላይ ቀርቦ አድምቋል። ታዳሚውን አስጨፍሯል። እናንተም ታዲያ ብድግ ብድግ ነዋ። Let the music play on. Everybody sing, everybody dance. Lose yourself in wild romance. We're going to party, caramble, fiesta forever. Come on and sing along. We're going to party, caramba, fiesta forever. Come on and. Let the music take control. We're going to party, climbing, fiesta, forever. Come on and sing my song. ደሳለኝንና ሰለሞን ክፍሌን ለሙዚቃ ዝግጅታቸው እናመሰግናለን። አጠር ያሉ ማጠቃለያ ዜና አላሰማ ። ዛሬ ቅዳሜ ሶሪያ ውስጥ ባሉ የእስልምና መንግስት ብሎ ራሱን የሚጠራው ቡድን ይዞታዎችን ኢላማ ባደረጉ የዩናይትድ ስቴትስ መራሹ ኃይሎች ጥቃት ናቸው የተባሉ መካሄዳቸው ተገልጿል። በሌላ በተዛመደ ዜና ኢራቅ ውስጥ ብሪታንያ የመጀመሪያውን የጥቃት ተልእኮ መውሰዷን ቆይት ብሎ የደረሰን ዜና አስታውቋል። ይሁን እንጂ ወዲያውኑ የአየር ድብደባ የሚያስፈልግበት ተብሎ የተለዩ ኢላማዎች እንዳልነበሩ ነው የተነገረው። ሶማሊያ ግዙፍ የሆነ ሽግግር አድርጋለች ሲሉ ፕሬዚደንቷ ሃሰን ሼክ መሃመድ አስታወቁ። ይህን የተናገሩት በ69ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ነው። በሌላ የሶማሊያ ዜና የሀገሪቱ መንግስት አዲሱን የአልሸባብ መሪ አህመድ ኦማር አቡ ኡቤይድን ለመያዝ የሚያስችል መረጃ ለሚያቀብል ሁለት ሚሊዮን ዶላር ወሮታ እከፍላለሁ ሲል በዛሬ ውለት አስታውቋል። ዜናው ይኸው ነው። የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል ከምሽቱ 3 ሰዓት ጀምሮ ሲያሰማችሁ የቆየው ዝግጅት በዚሁ ተጠናቋል። አስታውሶ የምንገኘው በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይልሳት ነው። ነገ ከምሽቱ 3 ሰዓት ላይ እስከምንገናኝ የምሰናበታችሁ ሄኖክ ሰማ ግዜር ነኝ። ሰላም፣ ደህና አደሩ።